የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ወደ ስልጣን ከመጡ በኋላ የመጀመሪያውን መቶ ቀናቸውን የፈጁት ይበልጡን ኃይላቸውንም ያዋሉት የኮሮና ቫይረስ ወረርሽኝ እዚህ በዩናይት ስቴትስ ያደረሰውን ጉዳት በመታደግ እና ከስቷቸው በነበሩ ሁኔታዎች ላይ በመዋል ነው። እልህ አስጨራሽ በነበረው በዚህ አጭር ጊዜ ውስጥ ግን አፍሪካ ውስጥም ተቀባይነት ያገኙ ጥቂት ነገሮችን አከናውነዋል። የአሜሪካ ድምጿ አኒታ ፓውል ከጆሃንስበርግ ያደረሰችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። ፕሬዚደንት ጆ ባይደን ወደ ስልጣን በመጡበት የመጀመሪያው ቀናቸው ዩናይትድ ስቴትስ ከዓለም የጤና ድርጅት ለመውጣት የነበራትን ዕቅድ እንድታቆም አድርገዋል። ባይደን ከሳቸው በፊት የነበረው አስተዳደር ከዓለም አቀፉ የጤና ተቋም ለመውጣት የወሰነውን አወዛጋቢ ውሳኔ መቀልበሳቸው ዓለም አቀፋዊ ድጋፍ አስገኝቶላቸዋል። በተለይ የአፍሪካ የጤና ኃላፊዎች ውሳኔውን በጤናው ረገድ በዓለም ፍትሐዊ ስርዓት እንዲኖር ያደርጋል ብለውታል። ባይደንም ለድሆቹ አገሮች የክትባት ስርጭቱ እንዲዳረስ ለኮቫክስ ክትባት ስርጭት የሁለት ቢሊዮን ዶላር ተጨማሪ እርዳታ ጠይቀዋል። ስልጣን በያዙ ዘጠናኛ ቀናቸው ላይ እንደ አውሮፓ አቆጣጠር ሚያዝያ 20 ያስተላልፉ መልእክትም ከውቅያኖሱ ባሻገር ባለው የዓለም ክፍል አስተጋብቷል። በፖሊስ ቁጥጥር ስር እንዳለ ሕይወቱ ባለፈው የሚኒያፖሊሱ ነዋሪ ጆርጅ ፍሎይድ ግድያ ተከሶ በነበረው የፖሊስ መኮንን ላይ የጥፋተኝነት ውሳኔ ሊተላለፍበት በነበረው ዋዜማ ፕሬዚደንት ባይደን ሲናገሩ እንዲህ ብለው ነበር። ይህን አጋጣሚ ስራችንን አከናውነን ጨርሰናል ብለን እንዲሁ ልንተወው አይገባም። በደንብ ልንመለከተው ይገባናል፣ ልብም እንድንለው ያስፈልገናል። እነዚህ ሰባት ደቂቃ ከ29 ሰከንዶች እንደተመለከትናቸው አድርገን ልናየው ይገባናል፣ መስማትም ይኖርብናል። መተንፈስ አልቻልኩም፣ መተንፈስ አልቻልኩም። እነዚያ የጆርጅ ፍሎይድ የመጨረሻ ቃላት ነበሩ። እነዚህ ቃላት ከእሱ ጋር አብረውት እንዲሞቱ ማድረግ አንችልም። እነዚህ ቃላት መስማታችንን መቀጠል አለብን። ፍሎይድ በሂውስተን ተወልዶ በሚኒያፖሊስ የተገደለ ጥቁር አፍሪካ አሜሪካዊ ነው። ፍሎይድን ለእልፈት አብቅቷል በተባለው የቀድሞ የፖሊስ መኮንን ደሪክ ሻቭን ላይ የጥፋተኝነት ውሳኔ ሲተላለፍበት መላው አፍሪካ ሂደቱን የተከታተለው በጭንቀት ውስጥ ሆኖ ነበር። ባለፈው ዓመት በሻቭን ጉልበት ስር ሆኖ እስትንፋሱ እስክታልፍ በተራዘመ ጭንቅ የታፈነው ፍሎይድ የሚወዳቸውን ሁሉ እንዲያስጥሉት እየተማጸነ ሲጮህ ታይቷል። ያ ትዕይንት ተቃውሞውን የቀሰቀሰ ሲሆን በዩናይትድ ስቴትስ የፖሊስ አሰራር ደንብ እንዲሻሻልም የጠየቀ ነበር። በደቡብ አፍሪካ የብዝሃነት አሰልጣኝ የፆታና ዘር ጉዳዮች ተመራማሪ የሆኑት እንደ አሳንዳ ጓሽኜ የመሳሰሉት አፍሪካዊ ተንታኞች የዘር ችግር መኖሩን አምኖ በመቀበል ባይደን ለአሜሪካ ሕዝብ ያሰሙትን ንግግር ደግፈውታል። ደቡብ አፍሪካን ብትሆን ለመቶ ዓመታት ተንሰራፍቶ ከቆየው የቅኝ ገዥነት ጨካኝና ዘረኛው የአፓርታይድ መንግስት በኋላ አሁን ድረስ ካለበት የዘር መድሎ ችግሮች ለመላቀቅ እየታገለች ያለች አገር ናት። አሳንዳ ጨምረው እንደተናገሩት ምክትል ፕሬዚደንቷ ካማላ ሀሪስ ተሰሚነት ያላቸው ጥቁር ሴት በመሆናቸው ባይደን የዘር መድብሎን ለመታገል ለሚያደርጉት ጥረት ክብደት እንዲኖረው ያደርጉታል ይላሉ። ይሁን እንጂ ከአስተዳደሩም ሆነ ከአሜሪካ ተቋማት ብዙ ነገር እንደሚጠብቁ ሲናገሩ እንዲህ ብለዋል። ካማላ ሃሪስን እናደንቃለን። እሳቸውን ማድነቃችንም ጥሩ ነገር ይመስለኛል። ይሁን እንጂ መዋቅራዊ ዘረኝነት በተዘረጋበት መዋቅር ውስጥ ያለ ባለቀለም ሰው ለውጥ ለማምጣት የሚችልበት እድል እጅግ ሲበዛ አነስተኛ ነው። ስለዚህ ስርዓቱንና አድላዊነት ባለበት ሁኔታ እንዲቆይ የሚያደርገውን መዋቅር እስካልታገል ነው ድረስ በዩናይትድ ስቴትስም ሆነ በመላው ዓለም ለውጥ የምና አይመስለኝም። ስለዚህ አዎ እውነት ነው ለአሜሪካና ለባይደን ጥሩ ነው። ይሁን እንጂ ሊያመጡት ስለሚችሉት መዋቅራዊ ለውጥ መናገር ትችላላችሁ። መሰረቱን በጆሀንስበርግ ያደረገው ተንታኙ ብሩክስ ስፔክተር ባይደን ተቺዎች ፕሬዚደንት ትራምፕ የአፍሪካን ፖሊሲ አስመልክተው ያደረጉት ስር ነቀል ወይም ትልቅ ለውጥ የለም ብለው ይተቹ እንደነበሩት ሁሉ ባይደንንም መተቸታቸው በራሱ አንድ ተፈላጊ ለውጥ ነው። በዩናይትድ ስቴትስ የንግድ ልውውጥ ማዕቀፍ ውስጥ ያለውን የአፍሪካን የዕድገት አማራጭ ድንጋጌ አጋዋን ማጠናከር አስፈላጊ ነው። በየጊዜው ድንገት እየተቆራረጡና እየተለዋወጡ ከሚደረጉ የፖሊሲ ለውጦች ይልቅ መሬት ይዘው በዝግታ በረጋና ዘላቂ በሆነ መንገድ ነገሮችን ማከናወን ተመራጭ ነው። በአህጉሪቱ የኢኮኖሚ ለውጥ እንዲመጣ ድጋፍን መስጠት ከፈለግ በአህጉሪቱ የኢኮኖሚ እድገት የሚያጠናክር ፖሊሲን ማውጣት ነው ብለዋል ስፔክተር። ለበርካታ ዓመታት የአሜሪካን ዲፕሎማት ሆነው በውጭው ዓለም ያገለገሉት ስፔክተር ባይደን በአፍሪካ ላይ የሚያሳድሩት ተጽዕኖ በጊዜ ሂደት የሚታይ ይሆናል ብለዋል። የፕሬዝደንቶች ታሪክና አበርክቶ የሚገነባው በአመታት ስራቸው እንጂ በቀናት ውስጥ አይደለም። መቶ ቀናት እንኳ ቢሆኑም ማለት ነው ብለዋል ስፔክተር። ለአሜሪካ ድምፅ ራዲዮ ደረጀ ደስታ